የዲደብልዩ ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም አርእስተ ዜናዎቹን አሰማለሁ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሀፓ ባለፉት ሰባት ዓመታት በትግራይ ክልል በአፋር ክልልና በአማራ ክልል አሁን ደግሞ በመላው አማራ ክልልና በበርካታ የኦሮሚያ ክልል ቀጠናዎች ውስጥ እየደረሱ ያሉ ያላቸውን የወገን እልቂትና የመሰረተ ልማት አውታሮች ብሎም የሌሎች ቋሚና ተንቀሳቃሽ ንብረት ውድመት እንዲቆም ዛሬ ባወጣው መግለጫ ጠየቀ። የሩሲያ ጦር በስድስት የአፍሪቃ አገራት እየተንቀሳቀሰ መሆኑን የሩሲያ መንግስት ቴሌቪዥን ዘገበ። የጀርመን መንግስት ለእስራኤል በከፊል አቋርጦት የነበረውን የጦር መሳሪያ አቅርቦት ውሳኔ እንደሚያነሳ ትናንት ሰኞ አስታወቀ። በሌላ በኩል ጀርመን ለዓለም አቀፉ የአየር ንብረት ጥበቃ ተጨማሪ 60 ሚሊዮን ዩሮ ለመስጠት ቃል ገብታለች። ዜናው በዝርዝር የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ባለፉት ሰባት ዓመታት በትግራይ ክልል በአፋር ክልልና በአማራ ክልል አሁን ደግሞ በመላው የአማራ ክልልና በበርካታ የኦሮሚያ ክልል ቀጠናዎች ውስጥ እየደረሱ ያሉ ያላቸውን የወገን እልቂትና የመሰረተ ልማት አውታሮች ብሎም የሌሎች ቋሚና ተንቀሳቃሽ ንብረት ውድመት እንዲቆም ዛሬ ባወጣው መግለጫ ጠየቀ። ፓርቲው ይህንን የገለጸው አስራ አንደኛውን የማዕከላዊ ኮሚቴ ስብሰባ ካጠናቀቀ በኋላ ባወጣው የአቋም መግለጫ መሆኑን የፓርቲው ፕሬዚዳንት አብርሃም ሃይማኖት ለዶች ለዶቸበረ ዛሬ ተናግረዋል። የኢህአፓ ማዕከላዊ ኮሚቴ ስብሰባ ህዳር ስድስት ሰባት እስከ ስምንት ባሉ ጊዜያቶች ሁለቱ ቀን ስብሰባ አድርጓል። በሀገሪቱ ወቅታዊ ጉዳይ ላይ ህጋዊ ሰላማዊ ትግል ለማድረግ ሀገሪቱ ውስጥ እየተካሄዱ ያሉ የቤት ፈረሳዎች፣ ህዝቡ ላይ የደረሰው ኢኮኖሚያዊ ቀውስ፣ ማህበራዊ ቀውስ፣ ጦርነቶች፣ እልቂቶች እንዲቆሙ በድጋሚ ጠይቋል። ቀጣይ ምርጫ ፍትሐዊ፣ ነጻ፣ ዲሞክራሲያዊ ሆን እስረኞች፣ የፖለቲካ እስረኞች፣ ጋዜጠኞች እንዲፈቱም ይጠይቃል። መግለጫችን በአጠቃላይ አስቻይ ሁኔታ በሌለበት መልኩ ደግሞ ምርጫ እየተባለ ነገሩ ሁሉ እየፈጠረ ነው ያለው። አስቻይ ሁኔታዎች እንዲፈጠሩም ጥሪ ያቀርባል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በጉባኤው ማጠቃለያ ሰላማዊ ትግሉን ጠንክራ አድርጎ ለመቀጠል መወሰኑንና ህዳር 27 ቀን 2018 ታላቅ ህዝባዊ ስብሰባ በአዲስ አበባ ከተማ መጥራቱን የፓርቲው ፕሬዝደንት አክለው ተናግረዋል። እንግዲህ ኢህአፓ ከዚህ በፊትም ጦርነት ይቆም ሰላም ይስፈን በሚል ህዳር 30 ቀን 2016 ዓ ም ሰልፍ ጠርቶ ነበረ። እኔን ጨምሮ በወቅቱ የነበርን ከፍተኛ አመራሮች አዋሽ አርባ ተወስደን ታሰርን። የአስንፋ ሞን ነው ጦርነት ይቁም ሰላም ይስፈል ነው። አሁንም ህዝባዊ ስብሰባው የሚያተኩረው አንደኛ ጦርነት እንዲቆም፣ ሁለተኛ በህዝባችን ላይ እየደረሰ ያሉ ብዙ ችግሮች ስላሉ ከህዝብ ጋር በክላል ጠንካራ ትግል ለማካሄድ ምርጫም ስለደረሰ ደግሞ ለምርጫው ራሳችንን የበለጠ ለማጠናከር አስቻይ ሁኔታዎች እንዲፈጠሩ ጫና ለማድረግ ጭምር ታላቅ ህዝባዊ ስብሰባ አቅደናል። ማዕከላዊ ኮሚቴውም ወስኗል፣ ጠንከር ያለ ህጋዊ ሰላማዊ ትግል ለማድረግ ሀገሪቱ ውስጥ እየተካሄዱ ያሉ የቤት ፈረሳዎች፣ ህዝቡ ላይ የደረሰው ኢኮኖሚያዊ ቀውስ፣ ማህበራዊ ቀውስ፣ ጦርነቶች፣ ግጭቶች እንዲቆሙ በድጋሚ ጠይቋል። የኢህአፓ ፕሬዝደንት አብርሃም ሃይማኖት ፓርቲያቸው ከመቼውም ጊዜ በላይ ለኢትዮጵያውያን ነጻነት፣ እኩልነትና ለፍትህ መስፈን የሚያደርገውን ሰላማዊ ትግል አጠናክሮ እንደሚቀጥል ለመላው የኢትዮጵያ ህዝብ የማይታጠፍ ቃል ይገባል ሲሉ ማክለዋል። ማንኛውንም የፖለቲካ ጥያቄ በኃይልና በጉልበት ለመፍታት የሚደረገው ስምሪት ቆሞ መንግስት ሁሉንም ጉዳዮች ባለድርሻ አካላትን ባሳተፈ ፖለቲካዊ መድረኮች በድርድር ለመፍታት መጣር እንዳለበት አሳስባለሁ፣ ሲሉ የፓርቲው መግለጫ አሳስባለሁ ሲል የፓርቲው መግለጫ ያሳያል። የሩሲያ ጦር በስድስት የአፍሪካ ሀገራት እየተንቀሳቀሰ መሆኑን የሩሲያ መንግስት የቴሌቪዥን ዘገበ። ይህን ይሁንና በዘገባው ከማሊ በስተቀር ጦሩ በየትኛው ሀገራት ውስጥ ይንቀሳቀስ እንደሆነ በግልጽ አልተቀመጠም። በአፍሪቃ ሀገራት ከተሰማሩት የሩሲያ ወታደሮች መካከል አብዛኞቹ በዩክሬን ጦርነት የተዋጉ መሆናቸው ተገልጿል። የሩሲያ ወታደሮች ወይም ወታደራዊ ሰፈሮች በቡርኪና ፋሶ፣ በኒጀር፣ በኢኳቶሪያል ጊኒ፣ በመካከለኛው አፍሪቃ ሪፐብሊክና በሊቢያ እንዳሉ ሌሎች ዘገባዎች ይጠቁማሉ። የፈረንሳዩ ዜና አገልግሎት አዣንስ ፍራንስ ፕሬስ ቸውን ያልጠቀሰውን የዲፕሎማቲክ ምንጮች ገልጾ ባለፈው ሰኔ ወር እንደዘገበው በሳሃል ክልል የሩሲያ መከላከያ ሚኒስትር በአፍሪቃ የሚገኘውን የዋግነር ቅጥር ተዋጊዎች ቡድን ተረክቧል። የዋግነር ቡድን በጎርጎሮሳውያኑ 2023 ከክሪምሊኑ መንግስት ጋር ውዝግብ ከገባ በኋላ ፈርሶ በአዲስ መልክ መዋቀሩን ተመልክቷል። የዋግነር መሪ የነበረው ይቭጌኒ ፕሪጎዥን ቡድኑ ከሞስኮ ጋር የገባውን አመፅ ለማስቆም ከክሬምሊን ጋር ባደረገው ውል መሰረት ወደ ቤላሩስ ጥገኝነትም ለማግኘትና ለመጓዝ ነጻ ፈቃድ ከተሰጠው በኋላ ነሐሴ 2023 በአውሮፕላን አደጋ ሕይወቱ ማለፉ ይታወሳል። የተባበሩት መንግስታት የጸጥታው ምክር ቤት የዩናይትድ ስቴትሱን ፕሬዚዳንት ዶናልድ ትራምፕን የጋዛ የሰላም እቅድን የሚደግፍ የውሳኔ ሀሳብ አጸደቀ። ትናንት ሰኞ ምሽት በተካሄደው ውሳኔ ላይ 13 የመንግስታቱ ድርጅት አባላት የዋሽንግተንን ሀሳብ በሙሉ ድምፅ ደግፈዋል። በአንጻሩ ሩሲያና ቻይና በድምፅ ታቅቦ ተወስነዋል። በትራምፕ የቀረበው የጋዛ የመጀመሪያ ሰላም እቅድ የተኩስ አቁም ስምምነትን ለማረጋጋት የሚረዳ ዓለም አቀፍ ወታደራዊ ኃይል የሚቀርብበት ይሆናል። በሁለተኛው የጋዛ የሰላም ምዕራፍ እቅድ ላይ የፍልስጤሙ ሽምቅ ተዋጊ ቡድን ሐማስ ትጥቅ እንዲፈታ ይጠይቃል። እቅዱ ከዚህ በተጨማሪ በጋዛ ዓለም አቀፍ አረጋጊ ወታደራዊ ኃይል እንዲሰማራና የፍልስጤም ልሂቃንን የሚገኙበት የሽግግር አስተዳደር እንዲቋቋም ይጠይቃል። ይሁንና የሐማስ ሽምቅ ተዋጊ ቡድን ትጥቅ ስለመፍታቱና በእስራኤል ጦር ሙሉ በሙሉ ጋዛን ለቆ መውጣቱን ጨምሮ በርካታ ጉዳዮች አሁንም አከራካሪ እንደሆኑ ነው። እስራኤል የፍልስጤም የራስን ዕድል በራስ የመወሰንና የአገር ባለቤትነትን ለማረጋገጥ የሚያስችል አስተማማኝ መንገድ የሚለውን ይህንን ውሳኔ ሐሳብ መንቀፏ ተዘግቧል። የውሳኔ ሐሳቡ ከተገለጸ በኋላ ብዙም ሳይቆይ ሐማስ ጉዳዩን በመተቸት መግለጫ ማውጣቱን የፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። የጀርመን መንግስት ለእስራኤል በከፊል አቋርጦት የነበረውን የጦር መሳሪያ አቅርቦት ውሳኔ እንደሚያነሳ ትናንት ሰኞ አሳወቀ። የጀርመን ዜና አገልግሎት እንደዘገበው የጀርመን መንግስት ወደ እስራኤል የሚላከው ጦር መሳሪያ በከፊል እንዲቋረጥ የወሰነው እስራኤል ጦር መሳሪያውን ለጋዛ ጦርነት ታውላለች በሚል ነበረ። ተቋርጦ የነበረው የጦር መሳሪያ በጋዛ ጥቅም ላይ ይውል እንደነበረ የጀርመን የዜና አገልግሎት አገልግሎቶች ዘግበዋል። የጀርመን መንግስት ቃል አቀባይ ስቴፋን ኮርሊኒየስ ጥቅምት አስር የተፈጸመው የጋዛ የተኩስ አቁም ስምምነትን የጀርመን መንግስት በደስታ እንደሚቀበለውና ባለፉት ቅርብ ሳምንታቶች በጋዛ ያለው ሁኔታ መረጋጋቱን ተናግረዋል። የጀርመኑ መራሄ መንግስት ፍሬድሪክ ሜርስ ነሐሴ ወር ለእስራኤል የጦር መሳሪያ አቅርቦቶች በከፊል የተቋረጠው በእስራኤል የአየር ጥቃቶች የሚገደሉት ንጹሐን ዜጎች ቁጥር በመጨመሩ መሆኑን አሳውቀዋል። በጎርጎሮሳውያኑ ጥቅምት 10 2025 ጀምሮ በእስራኤልና በሐማስ መካከል የተካሄደው የተኩስ አቁሙ ስምምነት በተደጋጋሚ ተጥሷል። ከተኩስ አቁሙ ስምምነት በኋላም በመቶዎች የሚቆጠሩ ፍልስጤማውያን በእስራኤል የአየር ጥቃት ተገድለዋል። ሁሉንም የጦር መሳሪያዎች አላካተተም በሚል ትችት የሚቀርብበት ወደ እስራኤል የሚላከው የጦር መሳሪያ እገዳ የፊታችን ኅዳር 24 ቀን 2025 እንደሚነሳና ተግባራዊ እንደሚሆን ተነግሯል። ጀርመን የእስራኤል የቅርብና በጣም ደጋፊ ከሆኑ ሀገሮች አንዷ መሆኗ ይታወቃል። በተለይ የአየር ንብረት ለውጥ የተጠቁ አገሮች በጀርመን ድጋፍ መተማመናቸውን መቀጠል እንደሚችሉ ተሰከበ። በብራዚል እየተካሄደ በሚገኘው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ የጀርመን የአካባቢ ጥበቃ ሚኒስትር ካርስተን ሽናይደር ለዓለም አቀፍ የአየር ንብረት ጥበቃ ተጨማሪ 60 ሚሊዮን ዩሮ ለመስጠት ቃል ገብተዋል። በሰሜናዊ ብራዚል ቤለም ከተማ ላይ እየተካሄደ በሚገኘው በኮፕ 30 ጉባኤ ላይ የጀርመኑ የአካባቢ ጥበቃ ሚኒስትር ካርስተን ሽናይደር ዓለም ተጨማሪ የአየር ንብረት ጥበቃ እርምጃዎችን እንዲያካሄድ ሲሉም ሞግተዋል። ይህ ዶቸበለ ነው። ከዶቸበለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ባለፉት ሰባት ዓመታት በትግራይ ክልል በአፋር ክልል እና በአማራ ክልል አሁን ደግሞ በመላው የአማራ ክልል እና በበርካታ የኦሮሚያ ክልል ቀጠናዎች ውስጥ እየደረሱ ያሉ ያላቸውን የወገን እልቂትና የመሰረተ ልማት አውታሮች ብሎም የሌሎችና ቋሚ ተንቀሳቃሽ ንብረት ውድመት እንዲቆም ዛሬ ባወጣው መግለጫ ጠየቀ። የሩሲያ ጦር በስድስት የአፍሪካ አገራት እየተንቀሳቀሰ መሆኑን የሩሲያ የመንግስት ቴሌቪዥን ዘገበ። የጀርመን መንግስት ለእስራኤል በከፊል አቋርጦት የነበረውን የጦር መሳሪያ አቅርቦት ውሳኔ እንደሚያነሳ አሳወቀ። በሌላ በኩል ጀርመን ለዓለም አቀፍ የአየር ንብረት ጥበቃ ተጨማሪ 60 ሚሊዮን ዩሮ ለመስጠት ቃል ገብታለች። ዜናው አበቃ። የዓለም ዜና አዜብ ታደሰነች አሰማችን።